በአማራ ክልል ውስጥ ያለውን ሁኔታ አስመልክቶ የክልሉ ፖሊስ ኮሚሽነር አበራ አዳሙ ለአማራ ቴሌቪዥን ማብራሪያ ሰጥተዋል። ይህንኑ የኮሚሽነሩን መግለጫ አንተርሳ ሪፖርተራችን አስቴር ምስጋናው ከባህር ዳር ተከታዩን ዘገባ አጠናቅራለች። በአማራ ብሔራዊ ክልላዊ መንግስት በተደረገ መፈንቅለ መንግስት ሙከራ የመቁሰል አደጋ ደርሶባቸው በሕክምና ላይ የነበሩ የክልሉ ጠቅላይ አቃቢ ህግ አቶ ምግባሩ ከበደ ዛሬ ረፋድ ላይ ህይወታቸው ማለፉን የአማራ ቴሌቪዥን መሰበር ዜናው ገልጿል። አቶ ምግባሩ የተጨማሪ ህክምና ወደ አዲስ አበባ ተልከው የነበረ ሲሆን አስከሬናቸውም ማምሻውን ባህር ዳር ገብቷል። የክልሉ ርዕሰ መስተዳደር ዶክተር አምባቸው መኮንን ሥርዓተ ቀብር የፊታችን ረቡዕ እንደሚፈጸም የጠቅላይ ሚኒስትር የፕሬስ ሴክሬታሪያት ጽሕፈት ቤት ዛሬ በወጣው መግለጫ ከዚህ ጋር በተያያዘ የአማራ ክልል መስተዳድር ምክር ቤት ከዛሬ ጀምሮ ለሶስት ቀናት የሚቆይ ክልላዊ የሀዘን ቀን አውጇል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ አሰማኸኝ አስረስ ዛሬ ለጋዜጠኞች በሰጡት መግለጫ የሶስት ቀናት ክልላዊ የሀዘን ቀን መታወጁ ተናግረዋል። በተለያዩ የመገናኛ አውታሮች ለአጽናሚንና ከጎናችን መሆናቸውን ለገለጹልን የህብረተሰብ ክፍሎች እና የመንግስት እንዲሁም የግል ተቋማትን ሳናመሰግን አናልፍም ብለዋል። ዛሬ የባህር ዳር የሰላም ሁኔታም የተረጋጋ መሆኑን ጠቁመዋል። ይበል እንዲህ እንዳለ ባለፈው ቅዳሜ በአማራ ክልል የተካሄደውን መፈንቅለ መንግስት በዋናነት መርተዋል የተባሉ የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ ብርጋዴር ጄኔራል አሳምነው ጽጌ በባህር ዳር ዙሪያ ልዩ ስሙ ዘንዘልማ አካባቢ ከጸጥታ ኃይሉ ጋር ባደረጉት የተኩስ ልውውጥ ህይወታቸው ማለፉን የአማራ ቴሌቪዥን ከሰዓት ዘግቧል። ይህ ዜና ከተሰማ በኋላ በከተማው ውጥረት ነግሷል። የክልሉ ፖሊስ ኮሚሽን ኮሚሽነር አበራ አዳሙ ከአማራ ቴሌቪዥን ጋር ባደረጉት ቆይታ የክልልና የፌዴራል የጸጥታ ኃይል ባደረጉት ርብርብ ተጠርጣሪዎችን በቁጥጥር ስር እየዋሉ መሆኑን ጠቁመው ከብርጋዴር ጄኔራል አሳምነው ጋር መፈንቅለ መንግስት አድርገዋል ተብለው የተጠረጠሩ እስካሁን አንድ መቶ ሰባ ስምንት ሰዎች በቁጥጥር ስር የዋሉ ሲሆን ሰባት ሞተዋል። የቆሰሉትን ገና በማጣራት ላይ ነን ብለዋል። በክልሉ መንግስት የጸጥታ ኃይል በኩል የነበሩት ስድስት የጸጥታ ኃይሎች ሲሞቱ፣ አራት ደግሞ መቁሰላቸውን ተናግረዋል። በመፈንቅለ መንግስቱ ተጠርጥረው በቁጥጥር ስር የዋሉ አራት ከፍተኛ አመራሮች እንዳሉ የጠቆሙት ኮሚሽነሩ ከእነዚህ ውስጥ አንዱ የአማራ ክልል ልዩ ኃይል ፖሊስ አዛዥ ብርጋዴል ጀነራል ተፈራማሞ ናቸው ብለዋል። ከታማኝ ምንጮች ያገኘውት መረጃ ደግሞ ከብርጋዴል ጀነራል ተፈራማሞ በተጨማሪ የክልሉ ሰላምና ደህንነት ግንባታ ምክትል ቢሮ ኃላፊ ኮሎኔል አለበላ አማረ፣ የክልሉ ሚሊሻ ጽሕፈት ቤት ኃላፊ ኮሎኔል በአምላኩ ይገኙበታል ተብሏል። The American radio, cutting through to